እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ትግራይ ክልል ውስጥ እየተፈጸሙ ናቸው በሚባሉ የጭካኔ አድራጎቶች ላይ የሚወጡ ዘገባዎችና የክልሉ ሁኔታ እየተበላሸ መሄድ በብርቱ ያሳሰበው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ትላንት ቅዳሜ ባወጡት መግለጫ አስታውቀዋል። የውጭ ጉዳይ ሚኒስትሩ የጭካኔ አድራጎቶች በኢትዮጵያ ትግራይ ክልል ሲሉ ባወጡት በዚህ መልእክታቸው በዛ ባሉ ድርጅቶች ባወጧቸው ሪፖርቶች የጠቁሟቸውን ትግራይ ውስጥ በተለያዩ በተለያዩ ወገኖች የሚፈጸሙ ግድያዎችን በግዳጅ ማፈናቀልና የጾታ ጥቃቶች የበረቱ የሰብአዊ መብት ጥሰትን እንደሚያወግዙ የውጭ ጉዳይ ሚኒስትሩ ገልጸዋል። እየተባባሰ የመጣው የሰብአዊ ቀውስ እንደሚያሳስባቸው የውጭ ጉዳይ ሚኒስትሩ ጠቅሰው ክልሉ ውስጥ ያለው ሁከት እንዲያበቃ፣ ሰብአዊ እርዳታ ያለገደብ እንዲደርስ ለማስቻል እንዲሁም ተፈጽመዋል በተባሉት ግፎችና የሰብአዊ መብት ጥሰቶች ላይ ዓለም አቀፍና ገለልተኛ ምርመራ እንዲካሄድ ሙሉ ፈቃድ እ እንዲሰጥ በማድረግ አስፈላጊነት ላይ ከኢትዮጵያ መንግስት ጋር በተደጋጋሚ መነጋገራቸውን አመልክተዋል። አድራጎቶቹን የፈጸመ አካልም ተጠያቂ መሆን እንደሚገባቸው የውጭ ጉዳይ ሚኒስትሩ አሳስበዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤትና የውጭ ጉዳይ ሚኒስቴር የሰብአዊ እርዳታ ያለ አንዳች መገደብ ለማድረስ፣ ተፈጽመዋል በተባሉ የሰብአዊ መብቶች ጥሰቶች ላይ ምርመራ ለማድረግ እንዲሁም የአድራጎቶቹን ፈጻሚዎች ሙሉ ለሙሉ ተጠያቂ ለማድረግ የኢትዮጵያ መንግስት ዓለም አቀፍ ድጋፍን እንደሚቀበል አርብ የካቲት አስራ ዘጠኝ ሁለት ሺ አስራ ሶስት አመተ ምህረት ማሳወቁን መንግስታቸው እንደሚያደንቅም ሚኒስትር ብሊንከን ገልጸዋል። እነዚህን ቃል የተገባባቸውን ጉዳዮች ተግባራዊ ለማድረግ ዓለም አቀፉ ማህበረሰብ በጋራ መስራት እንደሚገባውም አሳስበዋል። የውጭ ጉዳይ ሚኒስትር ብሊንከን አያይዘውም የኤርትራ ወታደሮችና የአማራ ክልል ልዩ ኃይል ከትግራይ መውጣታቸው የመጀመሪያዎቹ እጅግ አስፈላጊ እርምጃዎች መሆናቸውን ጠቁመው እርምጃውን ተከትሎም ሁሉም ወገኖች ግጭቱን ለማቆም የየራሳቸውን አዋጅ ማውጣት እንዳለባቸውና ትግራይ ውስጥ ድጋፍ ለሚያስፈልጋቸው ሁሉ ያለ ገደብ እንዲደርስ መፍቀድ እንደሚኖርባቸውም መግለጫው አሳስቧል። ይህንን ግብ እውን ለማድረግም ዩናይትድ ስቴትስ ከሌሎች የዓለም አቀፍ ማህበረሰብ አባላት ጋር ለመስራት ዝግጁ መሆኗንና እርዳታው ፈጥኖ እንዲደርስም የዩናይትድ ስቴትስ አለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ ወደ ኢትዮጵያ አጣዳፊ የአስቸኳይ ጊዜ ቡድን በመላክ እንደሚሰራ አስታውቋል። ትግራይ ክልል ውስጥ ያለውን ቀውስ ለመፍታት ከዩናይትድ ስቴትስ ጋር አብረው እንዲሰሩ ለዓለም አቀፍ ሸሪኮች በተለይ ለአፍሪካ ህብረት፣ በአካባቢው ለሚገኙ አጋሮችና ለተባበሩት መንግስታት ድርጅት አንቶኒ ብሊንከን ጥሪ አቅርበዋል። ዩናይትድ ስቴትስ ከኢትዮጵያ ህዝብ ጋር ዘላቂ የሆነ አጋርነትን ለመገንባት ቁርጠኛ መሆኗን ብሊንከን በመልእክታቸው መጨረሻ አመልክተዋል። አድማጮች፣ በዚህ ጉዳይ ላይ የኢትዮጵያ ፌዴራል መንግስት የአማራ ክልል መንግስትና የኤርትራ መንግስት ምላሽን አካተን በነገው ምሽት ዘገባ ይዘን እንመለሳለን። እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁ ነው። በዲሞክራቲክ ኮንጎ ምስራቃዊ ግዛት ውስጥ የዲሞክራሲያዊ ኃይሎች ጥምረት ተብሎ የሚጠራውና የተለያዩ ጥቃቶችን በማድረስ የሚታወቀው ጦር አባላት ናቸው የተባሉ ታጣቂዎች ለሁለት ቀናት ባደረሱት ጥቃት አስር ሰዎች መግደላቸውን የሀገሪቱ የጦር ሰራዊት አስታወቀ። ታጣቂዎቹ በሰሜን ምስራቅ ኢቱሪ ግዛት ውስጥ የሚገኘው ቦዮ ውስጥ ያሉ ስምንት መንደሮችን ያጠቁ ሲሆን ካይናማ በተሰኘው መንደር ደግሞ ሁለት ሰዎችን እንደገደሉ የጦር ሰራዊቱ ቃል አቀባይ ሊውቴናንት ጁሊስ ንጎንጎ ተናግረዋል። ሁሉም ጥቃቱ የደረሰባቸው አካባቢዎች ዩጋንዳን በሚያዋስነው ምስራቃዊ የዲሞክራቲክ ኮንጎ ክፍል የሚገኙ ናቸው። የዲሞክራሲያዊ ኃይሎች ጥምረት እንደ አውሮፓውያን አቆጣጠር ከ1995 ጀምሮ መቀመጫውን በዲሞክራቲክ ኮንጎ ያደረጉ ታጣቂዎች የዩጋንዳ ኢስላማዊ መንደሮች ናቸው። ለበርካታ ዓመታት በዩጋንዳ ጥቃት ባያደርሱም በሰሜንና ደቡባዊ የኪቡ ግዛቶች ከስምንት መቶ በላይ ንጹሀን ዜጎችን በመግደል ይወነጀላሉ። በዛሬ ሁለት የሚያንማር የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ በከፈቱት ተኩስ ቢያንስ አስራ ስምንት ሰዎች ሲሞቱ ከሰላሳ በላይ ደግሞ ቆስለዋል። ይህም በአውሮፓውያኑ የቀን አቆጣጠር የካቲት አንድ ወታደራዊ ኃይል ስልጣን ከተቆጣጠረ ወዲህ ከፍተኛ ሞት የተሰማበት የተቃውሞ ሰልፍ መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብቶች ድርጅት አስታውቋል። የሰብአዊ መብት ድርጅቱ ቃል አቀባይ ራቪና ሻምዳሳኒ ባወጡት መግለጫ በሀገሪቱ የተለያዩ አካባቢዎች ቀኑን ሙሉ ፖሊስና ወታደራዊ ኃይሎች ሰላማዊ ተቃዋሚዎችን በጦር መሳሪያ ሲያሳድዱ ነው ያሉት፣ ብለዋል። አክለውም ወታደሩ በሰላማዊ ተቃዋሚዎች ላይ ኃይል መጠቀሙን በአስቸኳይ እንዲያቆም ጠይቀዋል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሆነው የተሾሙት ሊንዳ ቶማስ ግሪንፊልድ በትዊተር ገጻቸው ላይ በወታደሩ የተካሄደውን የስልጣን ግልበጣ በመቃወም ቆራጥነቱንና ጀግንነቱን ካሳየው የበርማ ህዝብ ጋር እንቆማለን። ወደ ሰላም ዴሞክራሲ፣ መልካም አስተዳደርና የህግ የበላይነት መከበር ለመመ በሚያደርጉት ጥሪም አብረናቸው እንቆማለን ብለዋል። የኮሮና ቫይረስ ወረርሽኝ ስርጭት ባየለበት ወቅት የሮማው ሊቃነ ጳጳሳት አባ ፍራንሲስ በኢራቅ ሊያደርጉት ባሰቡት ጉዞ በርካታ ኢራቃውያን እርሳቸውን ለማየት ሊወጡ ይችላሉ የሚል ስጋት እንዳሳደረባቸው የተላላፊ በሽታዎች አጥኚ ባለሙያዎች ተናገሩ። ጳጳሱ ጉዞውን እንዲሰርዙ እስካሁን የጠየቃቸው አካል ባይኖርም የኢራቅ መንግስት በሀገሪቱ ያለውን አንጻራዊ መረጋጋት ለማሳየት የጳጳሱን ጉብኝት እንደምትፈልገው ተገልጿል ከመጋ ዳዊት አምስት እስከ ስምንት ድረስ የታቀደው ጉዞ ለኢራቅ ክርስቲያን ወታደሮች መንፈሳዊ አገልግሎት ለመስጠትና ቫቲካን ከሙስሊም ሀገሮች ጋር ያላትን ግንኙነት ለማጠናከር የታለመ ነው። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ።